ዮሐንስ ባልቻ ወይም ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመት ነው። የግራፊክስ ጥበብና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ቪዥዋል ስቶሪ ቴለር ሆኗል። የመጀመሪያ ዲግሪ የአዲስ ኮሌጅ ነበር የተማርኩት በአርክቴክቸርና አርባን ፕላኒንግ ከዛ ላይ ማስተር ዘሪን ደግሞ በሀዙን የሶስቴን ዴቨሎፕመንት ከመዘጋታ ዩኒቨርሲቲ የአይኤፒሲ ነበር የተማርኩት በዛ ጊዜ ላይ ነበረ የሞር የስዕል ፍቅር የሚያወጣውት ወይም ደግሞ የቤርሳ ፔንቲንግ የሚባለውን ኮንፍሌክት ያገኘት ጊዜ ማለት ዩቲብ ቪዲዮች እያየውን የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ነገር የሚታየ እና በኮምፒውተር ነሳ የሚባለው ኮንፌት በ በጣም ነበረ የገረመ የሚነበረው። እና ይህን ነገር መማር አለብኝ መስራት አለብኝ ያበ የተነሳሳውት የነበረው ትምህርት እስከምጨርስ ስለስጣበኩኝና ስጨርስ ዲሞክራቲ ጉኞችን ለመስራት ታብሌት ያስፈልግኝ ነበረ እንደክ ማርጊ አግኝቼ ጀመርኩኝ። ማለት በፈረንጅ አቆጣጠር ሁለት ሺ አስራ ሁለት ነበር የጀመርኩት በዛ ጊዜ ነው ጄ አይኒዳርት የሚባል የፌስቡክ ፔጅ የተራጠርት የነበረው የተለያዩ የኢትዮጵያን ቱን የሆኑ ሴሄዶች ነበረ የምሰራው የነበረው። እስካሁን ድረስ እሱ ላይ ነው የምሰራው ማለት ነው። ዮሐንስ ስነ ህንጻ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጪ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት። ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ አልነበረም ገባት ነበረ። ያው የአርክቴክቸራል ስራዎች እየሰራሁኝ ማታ ማታ ነበረ ይሄን ስራ ሰራ ነበርም በዛ ጊዜ ገና የጀመርኩኝ ነበረ። ራሴንም ያስተማርኩኝ ስለነበረ ትግራይ ሶሻል ሚዲያ ላይ ነበረ እንለቀው ነበረ እንያለ ማለት ይ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ይህን ስራ ልኛለሁ፣ ስራ ልኝ ይችላለሁ እያሉ የተለያዩ ስራዎች መጡ እና በዛ አድርጌ መስራት ጀመርኩኝ የፍሪላንስ ስራ ጀመርኩኝ ማለት ነው ግን ከዛ ለ ከተራሊቅ ክላይንቶች ጋር መስራት ጀምር ድርዳረስ ስለሚያስፈልጋቸው ተደራጆቼ ቢሮ መክፈት ነበረብኝ እንደዛ ከፍቼ ሁለት ሺ አስራ አምስት ፈረንጅ አቆጣጠር ነበር የቀሰት የነበረው ለአንድ አምስት አመት በቃ ሙሉ በሙሉ ላይሰብስ ዶ እየሰራው ነው ማለት ነው። የፕላኔቶችን በፀሐይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮች እና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይ ኒድ አርትስ ስራዎች መካከል ጥቂቶቹ ናቸው። ዮሐንስ በዋናነት ለሰዎች ስለ ልቦና ቅርብ የሆኑ ስራዎች ላይ እንደሚያተኩርም ይናገራል። የሚሰራቸውን ስራ ሰው ብሌት ማድረግ የሚችላቸው ነገሮች ብዬ የማስባቸውን ነገር ነው። አንድ አኒሜሽን የሰራሁት ነበረ እሱም ሊ ሰው ታክሲ ሲጠብቅ ታክሲ ረዳትን የሚጠራ ቦታ አለ ሜክሲኮ፣ ሜክሲኮ ምናምን እያለ ሊሆን ይችላል። እና በእሱ ላይ ትንሽ ቀልድ ማርጌ ለማርያን ሙክር የነበር የታክሲ ኦሎምፒክ ብዬ እንዴት ይመስላል አርጌ የታክሲው እግር ኳስ ሜዳ ላይ የሆነ ሰዎች ሲመጡ እንዴት የታክሲ ረዳቱ እንዴት እንደማስገባው በቃ መጣሹ እየመጣ ነው ሙቃት እንጀሮ እየመጣ ነው ማሁን ከባ ጎል አርጎና እንደሱ አይነት በቃ ሰብ ሊት የሚያደርገው አይነት አኒሽን ለመስራትም ሞክዳለን። በዛ ነገር ለመስራት ሞክዳሉ። የራስን ቀለም ይዞ ለመውጣትና ድርጅትን ለማስተዋወቅ ማህበራዊ ሚዲያው ትልቅ ሚና እንዳለውም ነው ዮሀንስ የሚገልጸው። በጣም ትልቅ ፓወር ነው ያለው ሶሻል ሚዲያ በተለያዩ ስራ ላይ አሁን በየጊዜው ፖስት እያደረግኩኝ ስለሆነ የተለያየ ሰው ነው የሚያየው እነሱ የሚያጁ አንድ ስራ ሲመጣ አንተ የሚሰራ ልጫቃለው ቆይ ያው ኢንተርት የሚባል ቆይ ልላክል ብለው በዛ መሰረት ነው አሁን ብዙ ስራዎች የሚመጡ በሶሻል ሚዲያ ዙሪያ ነው። የጄአይ አርትስ መስራች ዮሀንስ በዚህ ዘርፍ ላይ የሚሰማሩ ወጣቶች የፈጠራ ድፍረት እንዲኖራቸውና ያመኑበትን ነገርም ቢሰሩ ውጤታማ እንደሚሆኑ ጠቁሟል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ